ሰማያዊ ፓርቲ በአዲስ አበባ፣ አረና ትግራይ በመቀለ በመጩ ቅዳሜና እሁድ የሚያካሄዱት ሰላማዊ ሰልፍ በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ና የንጹሐን ዜጎች ግድያ ይቁም በሚል የሚካሄድ መሆኑን የየፓርቲዎቹ ኃላፊዎች ገልጸዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነ ባልቻ ለዶቸ በለ እንደገለጹት በመጩ እሁድ በአዲስ አበባ ከተማ ፓርቲያቸው ሊያካሄድ ያሰበው ሰላማዊ ሰልፍ በሀገሪቱ ውስጥ በተደጋጋሚ እየተከሰቱ ላሉ ግጭቶች መንግስት በቂ ምላሽ እንዲሰጥ የሚጠይቅ ነው። ሀገሪቱ ውስጥ በተደጋጋሚ የተከሰተ የምናያቸውን ግጭቶች ተቃውሞ መሰልፍ የሚወጣው ህዝቡ ብሶት ጥያቄ ምላሽ መስጠት አልቻለም። ጥያቄ ምላሽ መስጠት አልቻለ ህዝቡ ወደ ብሶት የገፋ ሀገሪቱን ወደ አላስፈላጊ ትርምስ ውስጥ እየከተታት ስለሆኑ መንግስት ኃላፊነቱን መወጣት ስላልቻለ ለህዝብ ስልጣን እንዲሰጥ ግን ደግሞ ግጭት ውስጥና መተረማመስ ውስጥ የሚገባውን በሰላማዊ መንገድ ችግሮቹን ለመፍታት ጥረት እንዲያደርግ ና ሁሉም ሰው ራሱን ባለፈው መስከረም ሀያ ስምንት ፓርቲያቸው ሰላማዊ ሰልፍ ለማድረግ ቢያቅድም እውቅና ያገኘው ዘግይቶ በመሆኑ መሰረዙን የሚያስታውሱት አቶ ጌታነህ የፊታችን እሁድ ጥቅምት ሀያ ስድስት ቀን ቀን ተቆርጦለት የነበረው ሰላማዊ ሰልፍም በቂ የፖሊስ ኃይል የለም በሚል በዛሬው ዕለት እውቅና እንደተነፈገው በቃል ተገልጾልናል ሲሉ ለዶቼ ቬለ አብራርተዋል። ሰላማዊ ሰልፍ እንድናደርግ እውቅና ጥያቄ ጠየቅን፣ እውቅና ፈቃዱን ጠየቅን። ፈቃድ ክፍሉ የእውቅና ክፍል ኃላፊ ንግራቱ ተስፋ የሉም ተባለን። ማክሰኞ ሄድን የሉም ተባለን። ሮብ ትናንት ማሄደን የሉም ተባለን። አሁንም እዛ ነበርን። ከንቲባ አማካሪ ፖሊስ ኃይል የለኝም የእኛን ጥበቃ ማድረግ የሚችሉበት ስላለ ሰልፉ እንድታደረጉ እውቅና አልሰጠንም ብሎ ማለት ነው። በጽሑፍ ስጡን አልናቸው። ይሰራቸዋል ብሎ እስካሁን ስ በጽሁፍ ላሳወቁ ግን እና ሰልፉን አሁን እሑድ ለማድረግ ማዘጋጃ ቤቱ እውቅና ስላልሰጣው እንቸገራለን ፓርቲው ከአሁን ቀደም ተመሳሳይ የሰላማዊ ሰልፎች እውቅና መነፈጉን በማመልከትም ሕገ መንግስታዊ መብቱን ለማስጠበቅ አቤት እንደሚልም ገልጸዋል። የአረና ትግራይ ፓርቲ በበኩሉ በመጪው ቅዳሜ ጥቅምት ሀያ አምስት ቀን በመቀለ ከተማ ሰላማዊ ሰልፍ ለማድረግ የሚመለከተውን አካል አሳውቆ ምላሽ እየተጠባበቀ መሆኑን ገልጿል። ይሁን እንጂ የመቀለው ሰላማዊ ሰልፍ ነቀምት ላይ ህይወታቸው ከጠፉ ሰዎች ማንነት ጋር የተገናኘ ነው በሚል መረጃዎች በማህበራዊ መገናኛ ብዙሀን ሲሰራጭ ታይቷል። የፓርቲው ሊቀመንበር አቶ አብርሃ ደስታ እንደሚሉት ግን የቅዳሜው ሰላማዊ ሰልፍ ሁሉንም የኢትዮጵያ ህዝብ የሚመለከት ነው። ሰልፍ እዚህ መቀሌ የምናደርገው ሰልፍ ሶሉ ሰዎች ወይም በአንድ ቀን ወይም ሁለት ቀን ለተደረገ ግድያ ለተፈጸመ ግድያ ሳይሆን፣ አጠቃላይ አሁን በኦሮሚያም ይሁን በአማራም ይሁን በቤንሻንጉልም ቡድም ይሁን በሶማሌም ይሁን በሌላ አካባቢ እየተፈጸመ ያለው የኢትዮጵያውያን ወይም ኢትዮጵያውያን ግድያ እንዲቆም ለመጠየቅ ነው። እንደ አቶ አብርሃ ገለጻ ሰላማዊ ሰልፉ እንዲካሄድ የህዝብ ፍላጎት ከፍተኛ መሆኑን ካሁን ቀደም ፓርቲው ባካሄዳቸው ስብሰባዎች አረጋግጧል። ይሁን እንጂ ሰላማዊ ሰልፉ በመንግስት በኩል እውቅና ቢነፈገው ይህንኑ ለህዝብ እንደሚያሳውቁና ፍርዱንም ለህዝብ እንደሚተዉ አቶ አብርሃ ጨምረው ገልጸዋል። በዋን በዋናው ነገር የምናደርገው እና ህጋዊ ሰላማዊ ሰልፍ ነው የምናደርገው። ምንም አይነት ረብሻ ምንም አይነት ብጥብቅ አይኖርም። ስለዚህ ይህንንም አይተው ፈቅደው የፖሊስ ሰቃ አድርገው የመንግስታዊ ኃላፊነታቸውን በአግባቡ ተወጥተው ሰላማዊ ሰልፉ እንዲካሄድ ከፈቀዱ ካደረጉ መልካም፣ ካላደረጉ ግን እነ ህጋዊ ሰላማዊ ሰልፍ ስለምንፈልግ አልፈቀዱልን ያው አልፈቀዱም አልፈቀዱም ብለን ህዝብ እናሳውቃለን። ያው ህዝብ በጣም ፈልጎታል፣ ተነሳስተዋል። ሰላማዊ ሰልፍ ለማድረግ ፍላጎት አለው ህዝቡም እየወተወተ ነው ሰላማዊ ሰልፍ እንድናደርግ። ስለዚህ ካልፈቀዱ አልፈቀዱም ብለን እውነታውን ለህዝብ እንነግራለን። ያው y pasar mal.